ሰሞነኛ የኢትዮጵያ ጉዳዮች ሚስጥና ወይንም ንቅበት እንዲሁም በግብር አሰባሰብ ላይ ጥያቄዎቻችሁን ለንግድና ኢኮኖሚ ጉዳዮች ባለሙያ ለአቶ ክቡር ገና አቅርበናል። ታዲያ ወፋን እንደሆነ አዘጋጃችንም አቶ ክቡር ገናን አመሰግናለሁ። መቼም ርዕሱ እጅግ የገዘፈ በኢትዮጵያ ሁኔታ ስናየው ማለት ነው በጣም ግዙፍ የሆነ ርዕስ ነው። ምክንያቱም ትልቁ ችግር በኢትዮጵያ ውስጥ ይሄ በመሆኑ ነው። የሙሰኝነት ጉዳይ አሁን ያለው አገዛዝ የተወሰኑ ሰዎችን በመያዝ ለሕግ ላቀርብ ነው እያለ ማውራቱን ሰምቻለሁ። ወይም እርግጥ መቼም ለምታሰሩ ሳይሆን ይሄ አባይን በቂልፋ ነው በኢትዮጵያ ውስጥ ያለው ሙሰኝነት ከላይ ከቁንጮው እስከ ቀበሌ እስከ መጨረሻው አጥብ ድረስ እንዶሮሽ የሚወረደ በሽታ ነው እና በየትኛውም ቀበሌ ብንሄድ አንዲት ወረቀት ለማውጣት ገንዘብ ካልተሰጠ በምን ተአምር የማይፈጸም መሆኑን ማንም የኢትዮጵያ ህዝብ የሚያውቀው ነገር ነው። ሌላው ቀርቶ በእምነት ቦታዎች እንኳን በቤተክርስቲያን አካባቢ የአንድ ደብር አስተዳዳሪ ለመሆን እስከ ሀምሳ ሺህ እስከ መቶ ሺህ ብር ድረስ ዛሬ የቀበጡ የናጠጡ የቤተክርስቲያን አስተዳዳሪዎች አሉ። አለማዊ ናቸው አይባሉ ወይ የሃይማኖት ሰው ሲያቸው አባልም ዛሬ ሲንደላቅቁ የሚታዩ አለ። ከየት መጣ ብሎ የሚጠይቃቸው የለም። እናንተ ህዝቡን ቦጥቡትቡት፣ ፖለቲካውን ግን ደግፉን ብሎ መንግስት በአዋጅ የለቀቀላቸው ነው መስሎ የሚታየው ይሄ። ምንም ግድ የሆነ ነገር ነው። ታዲያ ይሄን በሽታ አትኩ እንዲሁ በቀላሉ የምንወጣው ይመስልዎታል? እንዲህ ፈራተባ ተብሎ የሚካሄድበት ነው። ቆራጥ አመራር የሚያስፈልገው ይመስለኛል። በእሱ በኩል ምን አስተያየታለሁ። አመሰግናለሁ። ይብቃን። ይህንኑ ይመልሱ አቶ ክቡር። ሌላ ተያያዥ በኢሜል በጣም ብዙ የመጡልን አሉ። ለምሳሌ አቶ ሰለሞን ውዱ በፌስቡክ የላኩልን አቶ መለስ ህገ መንግስቱ ላይ አልጻፉትም እንጂ መስረቅ ስራ ነው፣ መያዝ ነው፣ ወንጀል ብለው ተናግረው ነበር ይላሉ። ሌላ አቶ ነቢዩ የተባሉ ደግሞ እነዚህ በሙስና የተያዙት ሰዎች ሌላ የፖለቲካ ጥፋት አጥፍተው ይሆናል እንጂ በሙስናማ ኢትዮጵያ ውስጥ ሰው አያዝም በሙስና ሰው ቁጥጥር ስር የሚውል ከሆነ ብለው የትላልቅ ባለስልጣናትን ስም ነው የሚዘረዝሩት። ለአሜሪካ ድምፅ ራዲዮም ሆነ ለርሶም ችግር እንዳልፈጥር የሰዎቹን ስም አልዘረዝርም። በጣም በርካታ ስም ነው የሚጠሩትና፣ በዚህ ላይ አስተያይቶን ይስጡኝ። እንግዲህ ቀደም ብለው መንግስት መናገር አለበት ብለዋል። የተለየ ሀሳብ ካሉት ያክሉልኝ። እሺ፣ ሁለቱ ተናጋሪዎች ያስቀመጡት የችግሩን ስፋት ነው ያስቀመጡት። የችግሩ ስፋት የሚያስፈራና የሀገር ሕልውና ራሱ ጥያቄ ውስጥ የሚያስገባ ነው። ይሄ ምንም የሚያጠያይቅ አይደለም። ሁለቱም ደግሞ ይሄንን ችግር ለመፍታት መንግስት አሁንም ትልቅ ኃላፊነት አለበት የሚል እማይበት ይመስለኛል። ግን በመሰረቱ የመንግስት ኃላፊነት አለ፣ ግን የበለጠ ግን የህዝብ ኃላፊነት አለበት ይመስለኛል። ይህንን ችግር ለመፍታት መንግስት ሳይሆን ህዝብ ነው። ይህንን ችግር ለመፍታት እና መስመር ለማስያዝ የሚችለው የሚመጣልኝ ሙሉ ዝግጅቱን አርብና ቅዳሜ እንድትከታተሉ የጥያቄው መልስ ፕሮግራም ይጋብዛል።